የኢትዮጵያ መንግስት ያዘጋጀው የ2010 ዓ ም አዲስ ዓመት በዓል መጪው ዘመን የኢትዮጵያ ከፍታ ነው በሚል መሪ ቃል እንደሚከበር ተገልጿል። የበዓሉ መክፈቻ ሥነ ሥርዓት ዛሬ ፕሬዝደንት ሙላቱ ተሾመ በተገኙበት በሸራተን አዲስ ተካሂዷል። አዘጋጆቹ ከነገ ጀምሮ እስከ አዲስ ዓመት ዋዜማ ድረስ ላሉት እያንዳንዱ ቀናት ስያሜ ሰጥተዋቸዋል። ከፍቅር እስከ ሰላም፣ ከንባብ እስከ መከባበር፣ ከአንድነት እስከ ሀገር ፍቅር ያሉ ሐሳቦች በልዩ ቀን እንዲታሰቡ ቀን ተቆርጦላቸዋል። ነገ ነሐሴ 26፣ በፍቅር ቀን የተሰየመው በዕለቱ የአዲስ አበባ ከንቲባ የአቶ ድሪባ ኩማ ፊርማ ያረፈበት ፖስት ካርድ ፕሬዚደንት ሙላቱ ተሾመና ጠቅላይ ሚኒስተር ኃይለማርያም ደሳለኝን ጨምሮ ለከፍተኛ ባለስልጣናት ይበረከታል ተብሏል። ፖስት ካርድና አበባ ማበርከቱ ለአዲስ አበባ ነዋሪዎች እንደሚደረግም የድርጊት መርሃ ግብረው ያመለክታል። ፍቅርን መግለጫ ነው። በነሐሴ የመጨረሻ ቀን የሚከበረው የንባብ ቀን መቶ ህጻናትን ጠቅላይ ሚኒስትር ኃይለማርያም ፊት የማቅረብ እቅድ አለው። ጠቅላይ ሚኒስትሩ ለህጻናቱ ከተመረጠ መጽሐፍ ላይ አንድ አንቀጽ ያነቡላቸዋል ተብሎም ይጠበቃል። ከስምንት ቀን በኋላ ጳጉሜ 3 ደግሞ በመላው ኢትዮጵያ ለአምስት ደቂቃ ስራ አይኖርም። መጓጓዣዎች በያሉበት እንቅስቃሴ ያቆማሉ። ከብሔራዊ መዝሙር ውጭ ምንም አይነት ድምፅ አይሰማም። ይህ አዘጋጆቹ የሀገር ፍቅር ቀን ሲሉ በሰየሙት ዕለት ከሚከናወን ዝርዝር ተግባር የተወሰደ ነው። እንዲህ እንዲህ እያለ የሚጓዘው የአስር ቀናት ዝግጅት የሚጠናቀቀው ጳጉሜ አምስት ቀን 2009 ዓ.ም ከሚሊኒየም አዳራሽ በሚሰናዳ የኪነ ጥበብ ዝግጅት እንደሆነ የድርጊት መርሃ ግብሩ መግለጫ ይዘረዝራል። በዕለቱ እኩለ ሌሊት ላይ የአዲስ አበባን ሰማይ በርችት ለማሸብረቅም ታቅዷል። የአዲስ ዓመት አቀባበል ስነ ስርዓቱ ለማዘጋጀት ያስፈለገው ከኢትዮጵያ የሚሊኒየም ክብረ በዓል ወዲህ የተገኙ ስኬቶችን ለመዘከር እንደሆነ ከመንግስት ኮሚዩኒኬሽን ጉዳዩ ጽህፈት ቤት የተገኘ መረጃ ያመለክታል። የበዓሉ መርሃ ግብር በመንግስት በይፋ ከመገለጹ በፊት ሾልኮ በማህበራዊ መገናኛ ዘዴዎች የወጣ ሲሆን መነጋገሪያም ሆኖ ቆይቷል። ይበልጡኑ ያነጋገረው የሚኒስትሮች ምክር ቤት ባለበጀት መስሪያ ቤቶች በህዝብ ገንዘብ ድል ያለ ድግስ እንዳይደግሱና ወጫቸውን እንዲቆጥቡ መመሪያ ካስተላለፈ ወር እንኳን ሳይሞላው ቀናት የሚፈጅ በዓል ሊደረግ ነው መባሉ ነው። የዶይቸ ቨለ አድማጮችና የማህበራዊ መገናኛ ዘዴዎች ተከታታዮች ይህንኑ የተመለከቱ አስተያየታቸውን አጋርተውናል። ከደቡብ ክልል ከዳውሮ ዞን ተርጫ አስተያየታቸውን በዋትሳፕ ቁጥራችን የላኩልን ዘካሪያ ሳይለ ሚካኤል ይህ የሚያሳየው መመሪያዎች ከፍተኛ አመራሮችን እንደማይመለከት ነው ብለዋል። በጣም ምገን ነው። ሚኒስትሮች ምክር ቤት በቅርቡ በሚዲያ ላይ ስንሰማ የመንግስት ወጪዎችን የመቀነስ በርካታ አሰራሮችን እንደዘረጋ ገልጾልናል። ይህ ነገር ግን ተግባራዊ ሊሆን የሚችለው በዝቅተኛ ሰዎች ላይ እንጂ በመንግስት ባለስልጣናት ላይ እንዳልሆነ ማረጋገጥ ይችልናል። ያው ከዚህ በዓሉ አከባበር ሁኔታ የምረዳው ይህንን ነው። ዛሬ በኢትዮጵያ ውስጥ ባለው ረሃብ ብዙ ሚሊዮን የሚቆጠሩ ህዝቦቻችን Barabi, alăcu na ወደ ሶማሊያ ብትሄድ ኦሮሚያ ብትሄድ ደቡብ ብትሄድ አፋር ብትሄድ በሁሉም በየቦታው ራብ ኢትዮጵያ ውስጥ ምኗል ምን አለ? እሱ በሻራተን አዲስ ለለት እዛ መዝናኑበት ገንዘብ ላይ ይሄ በራብ ለ መልቀው ህዝባችን ስንዴ ግጽቶ ቢያከፋፍሉ በጣም ጥሩ ነበር እና ያው የመንግስታችን እንግዲህ ውጤት ይህ ነው። ስማቸውን ያልገለጹ ሌላ አድማጭ መንግስት በዓሉን ለማክበር የተነሳው የህዝብን ትኩረት አቅጣጫ ለማስቀየር ነው ብለው ያምናሉ። አሁን ካለው ፖለቲካዊ ትኩረትን ለማግኘት ና ህዝቡ ላይ እየተፈጠረ ያለውን ጥሩ ያልሆነ ስሜትን ወደ ራሳቸው መስመር ውስጥ ለማስገባት ያለ ምና ያቀደ ነው። ይህ ምንም ሳይታለም የተፈታ ጉዳይ ነው። ግን አሁን በጣም የሚያሳዝነው በዚህ ወቅት ላይ ተሆኖ ብዙ ህዝቡ በጣም በብዙ ነገሮች በኑሮ ውድነት፣ እንዲሁም ከንደገና ከስራ ማጣት ግብር ከሚችለው በላይ ከተጫነበት ጫና አንጻር በጣም ብዙ ሮሮ በሚያሰማበት ጊዜ እንደዚህ አይነት ወጪዎች ወጥተው የእነሱን የፖለቲካ ፕሮፓጋንዳ ለማራመድ ሲባል የሰሩት ስራና ሴራቸው ነው። እንዳለማው አበራ በዶይቸ ቨለ ፌስቡክ ገጽ በሰጡት አስተያየት በዓሉ በተጨባጭ እርምጃዎች ከታገዘ ጥሩ ነው ይላሉ። ተጨባጭ እርምጃዎች ካሏቸው ውስጥ የፖለቲካ እስረኞችን መፍታት፣ በተቃውሞ ፖለቲካ ላይ የተጣለውን ገደብ ማንሳትና የፕሬስ ነፃነትን ማክበር እንደሚገኙበት ጠቅሰዋል። ይህ ከተደረገ እውነትም አዲስ ምዕራፍ ተከፈተ ማለት እንችላለን ብለዋል። ጉዳዩ በቀጥታ የሚመለከታቸው የመንግሥት ባለሥልጣናትን በስልክ ለማነጋገር በተደጋጋሚ ብንሞክርም ልናገኛቸው አልቻልንም።